ጃሊባ ኩያቴህ በህይወቱ ብዙ ውጣ ውረዶቹን አሳልፏል። ሙዚቀኛው ከክራር መሰሉ ኮራ የሙዚቃ መሳሪያ ጋር በተለያዩ የዓለም ክፍሎች ስራውን አቅርቧል። እንዲህ አይነት ቀን ግን ፈጽሞ ገጥሞት አያውቅም። በተለይም በትውልድ አገሩ ጋምቢያ፣ የጋምቢያ የምርጫ ውጤት በታወቀበት ዕለት በሺዎች የሚቆጠሩ ዜጎች ወደ ጃሊባ ኩያቴህ የሙዚቃ ዝግጅት ተመሙ። እርሱም ተቃዋሚዎችና በአገሪቱ የታየውን ለውጥ የሚያወድስበትን ሙዚቃ ቀነቀነ። በሙዚቃ ድግሱ ደስታና ግፍ ያበዛ፣ ሙዚቀኛውም ለደህንነቱ ሲል የሙዚቃ መሳሪያውን ይዞ ከመድረኩ ገሸሽ አለ። የሙዚቃ ድግሱም ተበተነ። ታዳሚዎቼ በጥሩ ስሜት በታላቅ ደስታ ውስጥ እንደነበረው አውቅ ያለሁ፣ ይህን ሙዚቃ ብጫወት አስደናቂ እንደሚሆን ሁሉንም እንደሚያስደስት አውቅ ያለው። ጃሊባ ኮያቴህ ባለፉት ዓመታት ለሕይወቱ የሚሰጋ ሙዚቀኛ ነበር። ኮያቴህ ባይስማማም ተቃዋሚው ሙዚቀኛ የሚል ስም ተለጥፎበታል። ስሜ በነሱ መዝገብ ላይ በጥሩ ጎን ስላልሰፈረ ለእኔ አስቸጋሪ ነበር። በጊዜው የምፈልገውን መስራት አልችልም ነበር። ተቃዋሚው ሙዚቀኛ የሚል ስም ተሰጥቶ ነበር። ነገር ግን አንድም ቀን ከተቃዋሚ የፖለቲካ ፓርቲዎች ጋር አሳልፌ አላውቅም። ፕሬዚደንት ያህያ ጃሜህ በስልጣን በቆዩባቸው ዓመታት በርካታ የመንግስት ተቺዎች አደገኛ እየተባለ በሚወቀሰው ፖሊስ እየታፈኑ በተደጋጋሚ ይጠፋሉ። የምርጫው ውጤት የፈጠረው ሐሴት ቀኑን ሙሉ ቢዘልቅም በ22 ዓመታት የጃሜህ የስልጣን ዘመን የተፈጠረው መሰላቸት ግን ስር የሰደደ ነው። በአደባባዮች የተሰቀሉ የጃሜህ የምረጡን ዘመቻ ማስታወቂያዎች ለመቀደድ ውጤቱ ከታወቀ በኋላ ጥቂት ደቂቃዎች ነበር የወሰደባቸው። ተመራጩ ፕሬዚዳንት አዳማ ባሮው ከዶይቸ ቬለ ጋር ባደረጉት ቃለመጠይቅ የደቡብ አፍሪካን ስልት በመከተል እውነትና እርቅ አፈላላጊ ኮሚሽን እንደሚመሰርቱ ተናግረዋል። አዳማ ባሮው አሁን በስልጣን ላይ ያለው መንግስት የፖለቲካ እስረኞችን እንዲፈታም ጥሪ አቅርበዋል። ጃሜህ በስልጣን በቆዩባቸው ዓመታት ጋምቢያ እስላማዊ ሪፐብሊክ መሆኗን አውጀዋል። ከጋራ መገበያ አገራትና ከዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት አባልነት አስወጥተዋታል። አዳማ ባሮው አንዴ የፕሬዝዳንትነት መንበረ ሥልጣኑን ሲረከቡ እነዚህን ሁሉ ውሳኔዎች እንደሚቀለብሱ ለዶይቸ ቬለ በሰጡት ቃለ መጠይቅ ተናግረዋል። በሰብዓዊ መብት ጥሰቶች የሚታሙትን ያህያ ጃሜህ ከችሎት ያቆሟቸው ይሆን? ዊ ኮንቴስት ኤሌክሽን ኦን ፕሪንስፕል ይህን ምርጫ የተወዳደር ነው ለውጥ እንፈልጋለን በሚል መርህ ነው። የምንፈልገው ለውጥ መጥቷል። ከማንም ጋር ግለሰባዊ ጠብ የለንም። ስልጣን እንደተረከብን በዚች ሀገር የተፈጠሩ አብዛኞቹን ነገሮች እንመረምራለን። የምናገኘውን የመጨረሻ ውጤት መሰረት አድርገን እንወስናለን። ፍትህ ለሁሉም ይሆናል። ሕጋዊውን የአሰራር ስርዓት እንከተላለን። ማንም ምንም ሊፈራ አይገባም። ለሁሉም ጥሩ የሆኑ ሕግጋት ስራ ላይ እናውላለን። አንቶኒ ታባል አገር ጎብኚዎች ከሚያዘወትሩት ኮሎሊ ከሚገኘው የግሪን ማምባ ምግብ ቤት ውስጥ ተቀምጧል። በጥሩ ስሜት ላይ የነበረው የምግብ ቤቱ ባለቤት ቅንጡ የእጅ ስልኩን ተመልክቶ ተበሳጨ። አንቶኒ ታባል በማህበራዊ ድረገጾች ላይ ፕሬዚዳንቱን የሚዘልፉ ግድያ እንዲፈጸምባቸው ጥሪ የሚያቀርቡ ጽሑፎችን ነበር ያነበበው። ይህ ፕሬዝዳንቱን ሚኒስትሮቻቸውንና በጦር ውስጥ የሚገኙ አዛዦቻቸውን የሚያስፈራራ ነው። ነገር ግን አሁንም የጦር መሳሪያ ታጥቋል፣ አሁንም ፕሬዝዳንት ናቸው። የስጋት ደመናው ገሸሽ ባይልም ጊዜው ጋምቢያ ወደፊት የምትመለከትበትም ጭምር ነው። የ46 ዓመቱ አንቶኒ ታባል የስልጣን ሽግግሩ ከዩናይትድ ስቴትስ እንኳ በተሻለ ሁኔታ እየተካሄደ ነው ብሎ ያምናል። ለ22 ዓመታት ጃሜህ እንደ ብረት ቀጥቅጠው የገዟት ትንሺቱ አገር ጋምቢያ ኢኮኖሚያዊ እድገት እንደምታስመዘግብም ተስፋ አድርጓል። በታባል እምነት አንዴ ጃሜህ ከስልጣን ገለል ካሉ የውጭ ባለውረቶችና የልማት እርዳታዎች ወደ ጋምቢያ ይጎርፋሉ።